so ኦሮሚያ ክልል ሕግን የማስከበር እርምጃ ሕግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ኦሮሚያ ውስጥ በሚገኙ በ21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ ባወጣው መግለጫ የእስረኞች ሰብአዊ መብቶች አያያዝ ሁኔታ እንደሚያሳስበው አስታውቋል። ናኮር መልካ ዝርዝሩን ይዟል። ኮሚሽኑ ከህዳር 11 2013 ዓመተ ምህረት እስከ ጥር 4 2013 ዓመተ ምህረት ባለው ጊዜ ውስጥ አካሄጃለው ባለው ክትትል ኦሮሚያ ክልል ውስጥ ያለውን የእስረኞችን አያያዝ ሁኔታ መመልከቱን ጠቅሶ ግኝቶቹን ያሳሰበበትን ሪፖርት ትናንት አውጥቷል። ኮሚሽኑ የተመለከታቸው እስር ቤቶች የአርቲስት አጫሉ እንዴሳ እንግድያ ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎችም በወቅታዊ ሁኔታዎች ምክንያት የተያያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸውና ተደጋጋሚ ቅሬታዎች የሚቀርቡባቸው መሆኑን ገልጿል። በሀያ አንድ የተመረጡ ፖሊስ ጣቢያዎች ላይ ክትትል አድርጎ በክትትሉም ከእስረኞች እና ከፖሊስ ጣቢያዎች ኃላፊዎች ጋር መወያየቱን እና ጉዳዩ ለሚመለከታቸው የክልሉ የሕግ አስከባሪና የአስተዳደር አካላት በማሳወቅ ምላሽ እንዲሰጥባቸው መጠየቁን ኢሰመኮ አመልክቷል። ኮሚሽኑ በጎበኛቸው ፖሊስ ጣቢያዎች ውስጥ በእስር ላይ የሚገኙ ሰዎች ሰብአዊ መብት አያያዝ ሁኔታ እጅግ አሳሳቢና በአፋጣኝ ሊሻሻል የሚገባ ነው ብሏል። የኢሰመኮ ሰብአዊ መብቶች ጉዳይ አማካሪ አቶ ኢማድ አብዱልፈታ በክትትላቸው ያካተቷቸውን ዞኖችና ደረሱ ካሏቸው የሰብአዊ መብት ጥሰቶች መካከል ጥቂቶቹን ገልጸዋል። በሪፖርታችን የተካተቱ ፖሊስ ጣቢያዎች በምስራቅና ምዕራብ አረርጌ በባሌ ባርሲና ምዕራብ አርሲ እንዲሁም በምስራቅ ሸዋ እና ደቡብ ምዕራብ ሸዋ ዞኖች ውስጥ የሚገኙ ናቸው። የሚበረታቱ ነገሮች እንዳሉ ሁሉ እንደ ጉለትም ሊነሱ የሚችሉ ብዙ ነገሮች አሉ። በሕገ መንግስቱ በተቀመጠው መሰረት ሰዎችን ወደ ፍርድ ቤት አለማቅረብ፣ ያለ ፍርድ ቤት ትዕዛዝ ሰዎችን መያዝና፣ ፍርድ ቤት እንዲለቀቁ ውሳኔ ያስተላለፍባቸውን ሰዎች አስሮ ማቆየት በተለያዩ ቦታዎች ይታያል ብለዋል። አቃቤ ህግ መረጃ ባለማግኘቱ ምክንያት የአያስከስስም ውሳኔ የሰጠባቸው ወይም በፍርድ ቤት ትዕዛዝ መሰረት መለቀቅ የነበረባቸው ተጠርጣሪዎች ዋና ተሳታፊ ናቸው ወይም በሌላ ወንጀል ይፈለጋሉ በሚል ያለ አግባብ ታስረው እንዲቆዩ የሚደረጉ መሆናቸውንም የኮሚሽኑ ሪፖርት ይናገራል። ተጠርጣሪዎችን በህግ ከመዳኘት ይልቅ የፖለቲካ ወይም የአስተዳዳራዊ ውሳኔዎች ሰለባ እንዲሆኑ ተደርገዋል ሲልም ያትታል። ኮሚሽኑ በሪፖርቱ በተወሰኑ እስረኞች ላይ በፖሊስ በሚያዙበት ወቅት እንዲሁም ፖሊስ ጣቢያ ውስጥ በተለያዩ ምክንያቶች ድብደባ እንደተፈጸመባቸው የተገለጸ ሲሆን ለአካል ጉዳት የተዳረጉ እስረኞች መኖራቸውንም ኢሰመኮ በሪፖርቱ አመልክቷል። ኮሚሽኑ በተወሰኑ ቦታዎች የኦነግ ሸኔ አባል ወይም ደጋፊ ናቸው በሚል የሚፈለጉ ልጆቻችሁን አቅርቡ በማለት አባት ወይም እናትን የማሰር ባልሽን አቅርቢ በማለት ሚስትን የማሰር ተግባር እንደሚፈጸም ከተለያዩ ታሳሪዎች አሳማኝ ምስክርነቶችን መቀበሉንም አክሎ ገልጿል። በተጨማሪም በተወሰኑ ቦታዎች ሰዎችን ያለ አግባብ በማሰር የኦነግ ሸኔ አባል ናችሁ ብለን እንከሳቸዋለን እያሉ በማስፈራራት ገንዘብ የሚጠይቁ መኖራቸውን የተለያዩ እስረኞች መናገራቸውንም ሪፖርቱ አመልክቷል። ክትትሉ በተደረገባቸው በሁሉም ፖሊስ ጣቢያዎች ሴት እስረኞች እንደነበሩና ከእነዚህም መካከል የተወሰኑ ዕድሜያቸው ከአምስት ወር እስከ አስር ዓመት የሚሆናቸው ሕጻናት ልጆቻቸውን ይዘው የታሰሩ እንደሚገኙባቸውም ጠቁሟል። የኢሰመኮ የክትትል ቡድን በተመለከታቸው በአብዛኛዎቹ ፖሊስ ጣቢያዎች ተጠርጣሪዎች ንጽሕናቸው ባልተጠበቀና በጣም በተጨናነቁ ክፍሎች ለጤና ጎጂ በሆነ ሁኔታ እንደሚያዙ ኢሰመኮ ጠቁመው የምግብ አቅርቦት አለመኖሩን፣ የውሃ የመጸዳጃና የሕክምና ችግር መኖሩን ለመረዳት መቻሉንም ጭምር በሪፖርቱ አካቷል። የኦሮሚያ ጠቅላይ አቃቤ ሕግ የተጠቀሱትን የሰብአዊ መብቶች ጥሰቶች በተመለከተ ከኦሮሚያ ፖሊስ ኮሚሽን ጋር የምርመራ ቡድን በማዋቀር የማጣራት ስራ መስራቱን ጠቅሶ ግኝቶቹን በማስተባበል ዝርዝር ምላሽ ሰጥቷል ሲል ይገልጻል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በክልሉ ያለው የእስረኞች ሰብአዊ መብቶች አያያዝ ሁኔታ አፋጣኝ መፍትሄ የሚያሻው መሆኑን በመግለጽ ፍርድ ቤት ሳይቀርቡ ለረዥም ጊዜ ታስረው የሚገኙ ተጠርጣሪዎች ምርመራቸው እንዲፋጠን እና ፍርድ ቤት ቀርበው ፍትሐዊ ውሳኔ እንዲያገኙ እንዲደረግ ማሳሰባቸውን የኢሰመኮ ሪፖርት ያውሳል። በእስረኞች ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የፖሊስ አባላት ተጠያቂ እንዲደረጉ እንዲሁም ለሕፃናትና ሴት ተጠርጣሪዎች ቅድሚያ በመስጠት በተለይ በወንጀል ነክ ጉዳዮች ተሳታፊ ናቸው በሚል ተጠርጥረው የታሰሩ ሕጻናት በህጉ መሰረት በአፋጣኝ በዋስ እንዲለቀቁ ኮሚሽነሩ ማሳሰባቸውንም በመግለጫው ተካቷል። በወንጀል የተጠርጠሩ ሰዎች የዳኝነት ጉዳይ በህግ የዳኝነት ስልጣን በተሰጣቸው ፍርድ ቤቶች ብቻ እንዲታይ ማድረግና የፍርድ ቤቶችን ትእዛዝ ማክበር ልዩ ትኩረት እንደሚያስፈልገው ዶክተር ዳኒኤል በቀለ መናገራቸው ተጠቅሷል። በሀያ ሰባት ገጾች የተጠናቀረው ሪፖርት ዝርዝር መረጃዎችንም አካቷል። በዚህ ጉዳይ ዙሪያ ምላሽ እንዲሰጡን የጠየቅናቸው የኦሮሚያ ፖሊስ ጀነራል ኮሚሽነር አራርሳ ምርዳሳም ለቃለ መጠይቅ ፍቃደኛ ሳይሆኑ ቀርተዋል። እንዲሁም የክልሉ ጠቅላይ አቃቤ ህግ ሁሴን ኡስማንም በተደጋጋሚ ላደረግንላቸው የስልክ ጥሪና የቴክስት መልእክት ምላሽ አልሰጡም። ለአሜሪካ ድምፅ ናኮር መልካ ካምቦ